the voice of America. የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የማዘዣ እጽ ጽህፈት ቤት ኃላፊው የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ አስታወቁ። እንደ ባለፈው በርከት አድርጎ በመሰብሰብ ሳይሆን የሁከትና ብጥብጡን ዋና መሪዎች ተጠያቂ ማድረግን መሰረት ያደረገ ስራ እየተሰራ ነው ማለታቸውን ጠቅሶ ሚኒስትሩ የሰጡትን መግለጫ የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው ባደረሰን በዚህ ዘገባው አዋጁን ተግባራዊ በማድረጉ ሂደት ላይ ሳሉ አስራ ሰባት የጸጥታ ኃይሉ አካላት መቁሰላቸውን መናገራቸውንና በሰላማዊ ዜጎች ላይ ስለደረሰው ጉዳት ግን በግልጽ ያመላከቱት ያለመኖሩን አክሎ ዘግበዋል። የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በምን ሁኔታ እየተተገበረ እንደሆነ ነው ያብራሩት። ካለፈው የአስቸኳይ ጊዜ አዋጅ አፈጻጸም ጋር በማነጻጸር ጭምር ይሄኛው የአስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን ዓመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል። አሁንም ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁንም የህግ የበላይነት መረጋገጥ ስላለበት ህጋዊ አሰራሩት ተጠብቆ በህግ የሚጠየቁ ይሆናል። ይሄን ከማድረግ አንጻር አሁንም ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ በየቦታው እነኚህ ግለሰቦች እንደባለፈው በርከት አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማናችሁ በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራ ያለው። ስለዚህ ከዚህ አንፃር በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ። ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች ያሏቸውን ተጠያቂ በማድረግ በተደራጀ የነውጥ አግባብ የጸጥታ አካላትንም ጭምር ወደ መተናኮስ እነሱ ላይ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርውረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ በገጀራ፣ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችንም ጭምር የማቃጠል ከአዋጁ በኋላ ባለው ጊዜ ውስጥ ብቻ አራት ተሽከርካሪዎች ተቃጥለዋል። በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቤ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ሕይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጥያቄ አባትና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስቷል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች እያጋጠማቸው ያቸው ያለውን ችግር በመጥቀስ ጭምር ነው። ቅድም እንዳልኩት ላይ ላቸው ቦምብ እየተወረወረ እየተፈነከቱ፣ የተለያየ ችግር የሚደረስባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖሩም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል። ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁም ራሳችሁን እዛ ውስጥ አስቀምጣችሁ ማለት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳስቀምጥ ሙሉ በሙሉ ያለ ምንም ችግር ሁሉ ነገር 100% የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ይችሉ ነገሮች አሉ። እነኚህን የሚያጋጥሙት ነገሮች ግን የፀጥታ አካላት ይህን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ሥራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ሕይወት ሊጠፋ ይችል ነበር፣ ምን ያህል ንብረት ሊወድ ይችል ነበር የሚለውን ደግሞ በተቃራኒው ማየት ጉዳዩን በተገቢው ለመረዳትና ግንዛቤ ለማዳበር የሚጠቅም ነው የሚሆነው። ይህም ሆኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉ ነው የጠቆሙት። በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት ስጥታ አካልም ካለ ደግሞ ቀጣይም ከተጠያቂነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም ማለት ነው። ሁለቱን አብረን ነው ማየት ያለብን። ስለዚህ ድርጊቶች ተልኮን እየፈጸመ ተልኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ ተልኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው ተመጣጣኝ ናቸው አይደሉም ራሳቸውን ችለው ተጣርቶ መፍትሄ የሚሰጣቸው ናቸው። በመጀመሪያ የአስቸኳይ ጊዜ አዋጅ ቢሆን ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸውን ነገሮች እነኛን ተግባራት የፈጸሙት አካላት በህግ እንዲጠየቁ ለህግ እንዲቀርቡ ተደርጓል። አሁን በዚህ መልክ የሚያጋጥም ነገር ካለም እናጣራው ነው የሚሆነው። የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ። ቀደም ብዬ እንዳስቀመጥኩት ይሄ መንግስት በህዝብ የተቋቋመ መንግስት ነው። በህዝብ ምርጫ የተቋቋመ መንግስት ነው፣ ህጋዊ መንግስት ነው። ስለዚህ ይሄን ህጋዊ መንግስት ህገ ወጥ በሆነ መልክ መጥቶ ስልጣን ለመያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ህዝብም የለም። በአሁኑ ሰዓት የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽህፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ